ስፖርት። በሳምንቱ መጨረሻ በተካሄዱ በታላላቆቹ የአውሮፓ የሊግ የእግር ኳስ ግጥሚያዎች በፕሪምየር ሊጉ ይጠበቅ የነበረው የማንቸስተር ሲቲ ጨዋታ ወደ ሌላ ቀን ሲሸጋገር፣ በጀርመን የቡንደስ ሊጋው የነጥብ መሪዎች አቻ ተለያይተዋል። በፈረንሳይ ፓሪስ ሳን ጀርማን፣ በስፔን ደግሞ ሪያል ማድሪድ አሸናፊ በመሆን መሪነታቸውን አጠናክረዋል። Transcrição e በእንግሊዝ የፕሪምየር ሊግ ትላንትና ሊካሄድ ከነበሩት ሁለት ጨዋታዎች መካከል በጉጉ ሲጠበቅ የነበረው የማንቸስተር ሲቲና የዌስትሃም ጨዋታ ትላንትና በነበረው መጥፎ አየር ሳቢያ ጨዋታው ለማካሄድ ባለመቻሉ ለሌላ ቀን ተላልፏል። ትላንት በብቸኝነት የተካሄደው የፕሪምየር ሊግ ጨዋታ ሼፊልድ ዩናይትድ ከቦርንመት ያደረጉት ግጥሚያ ነበር። በጨዋታው ግብ በማስቆጠር ቀዳሚነቱን የወሰዱት ቦርመት ሲሆን በ13ኛው ደቂቃ ላይ በካ ሉም ዊልሰን አማካኝነት የነበረ ሲሆን ሼፌልዶችም በአርባ አምስተኛው ደቂቃ ላይ በቢሊ ሻርፕ አማካኝነት አቻ ሲሆኑ ጆን ሉንደስትራም በ84ተኛው ደቂቃ ላይ ያስቆጠራት ሁለተኛ ግብ ሼፌልዶችን አሸናፊ ስታደርጋቸው በፕሪምየር ሊጉም በአምስተኛ ደረጃነት አስቀምጧቸዋል። ቅዳሜለት ከተካሄዱት ሁለት የፕሪምየር ሊግ ጨዋታዎች መካከልም ኤቨርተን ክሪስታል ፓላስን ሶስት ለአንድ በሆነ ውጤት ረቶታል። በጀርመን ቡንደስሊጋ አንገት ለአንገት ተናንቀው ቡንደስሊጋውን በነጥብ በመምራት ላይ የሚገኙት ባየር ሙኒክ እና ላይፕዚግ ያለምንም ግብ አቻ ተለያይተዋል። በመጀመሪያው የጨዋታ አጋማሽ ላይ ባየር ሙኒኮች በጨዋታው የበላይነትን አሳይተው የነበረ ሲሆን፣ በሁለተኛው አጋማሽ ግን ላይፕዚጎች ጨዋታውን በበላይነት ተቆጣጥረውታል። በሁለቱም በኩል ወደ ግብ የተደረጉ ሙከራዎች ባይሳኩም የባየርኑ አጥቂ ሮበርት ሌዋንዶውስኪ በፍጹም ቅጣት መምቻ ክልል ውስጥ በላይፕዚጉ በዳዮ ሃይፕ ሜካኖ ጥፋት መሰራቱን ተከትሎ ዋናው ዳኛ የፍጹም ቅጣት ምት ለባየርኖች ቢሰጡም በኋላ ላይ በቪዲዮ የረዳ ዳኝነት ተሰጠው ውሳኔ ተጫዋቹ ከጨዋታ ውጪ ነበር በሚል የተሰጣቸው የፍጹም ቅጣት ምት ተከልክለዋል። ባየር በአርባ አምስት ነጥብ ቡንደስ ሊጋውን በቀዳሚነት በመምራት ላይ ሲገኝ በሶስት ተከታታይ ጨዋታዎች ነጥብ የጣለው አርቢ ላይፕሲንግም በአንድ ነጥብ ዝቅ ብሎ በአርባ ሁለት ነጥብ በሁለተኝነት ደረጃ ይከተላል። ቅዳሜ እለት ተደርጋው ከነበሩት የቡንደስ ሊጋ ስድስት ጨዋታዎች መካከልም ቦሩሲያ ዶርትሙንድ በባየር ሊቨርኩዘን አራት ለሶስት በሆነ ውጤት ሽንፈት ደርሶበታል። ዶርትሙንድ በ39 በሶስተኝነት ቡንደስ ሊጋውን እየተከተለ ይገኛል። በፈረንሳይ የሊግ አንድ በሳምንቱ መጨረሻ ከተደረጉት ግጥሚያዎች መካከል ፓሪስ ሳንዣርማ አልበገሬነቱን አስመስክሯል። በሊጉ በዘጠነኛ ደረጃ ላይ የሚገኘው ኦሎምፒክ ሊዮን በፓርክ ደ ፕራንስ የገጠመው ፓሪስ ሳንዣርማ አራት ለሁለት በሆነ ውጤት ሲረታው ዲ ማሪያ በሃያ ሁለተኛው ደቂቃ ላይ ለፒኤስጂ ሲያስቆጥር ኪሊያን እምባፔን በ38ኛው ደቂቃ ላይ ሁለተኛውን ግብ አክሏል። የኦሎምፒክ ሊዮን ፈርናንዶ ማርሴል በስህተት በራሱ መረብ ላይ የዱለታት ግብ ለፓሪስ ሳን ዣርማዎች ሶስተኛ ግብ ሁና ተመዝግባለች። ኦሎምፒክ ሊዮዎችም በሃምሳ ሁለተኛው ደቂቃ ላይ በማርቲን ቲየር እንዲሁም በሙሳ በሃምሳ ዘጠኛው ደቂቃ ላይ ሁለት ጎሎችን አስቆጥረዋል። ለፓሪስ ሳን ዠርማን ኤድሰን ካቫኒ በ79ኛው ደቂቃ ላይ አራተኛ ሆና የተመዘገበችውን ግብ ከመረብ አሳርፏል። ፓሪስ ሳን ዠርማን በ61 ነጥብ ሊጋውን በሰፋ የነጥብ ልዩነት በመምራት ላይ ሲገኝ፣ ተከታዩ ኦሎምፒክ ማርሴይን በ49 ነጥብ ሁለተኛ ሆኖ ይገኛል። የከፍተኛ ግብ አግቢነቱን ቦታ ደግሞ የሞናኮው ዊሳም ቤን ያደር በ16 ግብ ሲመራ የፓሪስ ሳንዣርማዎቹ ኬልያን እምባፔና ኔይማር በ15ና በ13 ጎሎች ሁለተኛና ሶስተኛ ሆነው ይከተላሉ። በስፔን ላሊጋ ደግሞ በ 23 ኛው ሳምንት ጨዋታ የማሸነፍ ግስጋሴውን የቀጠለበት ሪያል ማድሪድ ከሜዳ ውጪ ኦሶሱናን አራት ለአንድ በሆነ ሰፊ ውጤት አሸንፎታል። ሪያል ማድሪድ በ ሀምሳ ሁለት ነጥብ ሊጋውም ካናት ሆኖ ሲመራ፣ ተከታዩ ባርሴሎናም ሪያል ቤትስን ሶስት ለሁለት በሆነ ውጤት በማሸነፍ በ49 ነጥብ በሁለተኝነት ላይ ተቀምጧል። ጌታፌ ቫሌንሽያን ባለፈው ቅዳሜ ሶስት ለባዶ በሆነ ውጤት አሸንፎታል። የባርሴሎናው ሊዮኔል ሜሲ ዘንድሮም ግብ አምራችነቱን ተያይዞታል። በ14 ግቦች ላሊጋውን በከፍተኛ ግብ አግቢነት በመምራት ላይ ይገኛል። በመጨረሻም አትሌቲክስ። በአዳራሽ ውስጥ የአትሌቲክስ ውድድር ኢትዮጵያዊቷ አትሌት ጉድፋይ ጸጋዬ ባለፈው ቅዳሜ በተካፈለችበት የ1500 ሜትር ርቀት የአዳራሽ ውስጥ ውድድር አስደናቂ በሆነ ብቃትና አጨራረስ አሸናፊ ስትሆን የገባችበትም ሰዓት ከምንጊዜው ምርጥ አስሮች ውስጥ በሰባተኝነት ደረጃ ላይ እንድትቀመጥ አስችሏታል። ሌላዋ ኢትዮጵያዊት ለምለም ኃይሉም በምርጥ ፉክክር ሁለተኛ በመሆን ውድድሯን አጠናቃለች። በውድድሩ ላይ ተካፋይ የነበረችው አክሱማዊት እምባዬም ውድድሯን አራተኛ ሆና ጨርሳለች። በሌላ የአዳራሽ ውስጥ ውድድር ደግሞ በምርኩ ዝላይ አዲስ የዓለም ሪከርድ ተሰብሯል። ሲውዲናዊው የምርኩ ዘላይ ተወዳዳሪ አርማንድ ዲፕላንተስ ስድስት ነጥብ አስራ ሰባት ሜትር በመዝለል አዲስ የዓለም ሪከርድ አስመዝግቧል። ይህ የ20 ዓመቱ ወጣት ተወዳዳሪ በዚህ ዓመት የውድድር ዘመኑ ሁለተኛው ውድድሩን ያደረገ ሲሆን የሰበረውም ሪከርድ ከዚህ ቀደም በፈረንሳዩ ታዋቂው የምርኩዝ ዘላይ ላቪሌኒ በ2014 እንደ ኤሮፕያኑ አቆጣጠር ዩክሬን ላይ ተይዞ የነበረውን ሪከርድ ነበር። የተከበራችሁ አድማጮቻችን ስለተከታተላችሁን በማመስገን በዚሁ ልሰናበት። ከዝግጅቱ ጋር አብሪያችሁ የቆየሁት ሃይማኖት ጥሩነህ ነኝ፣ ከፈረንሳይ ፓሪስ።